የትናንቱን እሬቻ በዓል መደናቀፍና የተከሰተውን ጉዳት ተከትሎ በተለያዩ የኦሮሚያ ክልል ከተሞች ተቃውሞ መቀስቀሱን የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ተናግረዋል። በሌላ በኩል ደግሞ የኦሮሚያ ፖሊስ ምክትል ኮሚሽነር ለመንግስቱ የቴሌቪዥን ጣቢያ በሰጡት ቃል አድራጎቱ የጸረ ሰላም ኃይሎች ተግባር ነው ብለዋል። መለስካቸው አማሀ ዝርዝሩን ይዟል። ለብዙ ዓመታት እንደተለመደው በቢሾፍቱ ከተማ ትናንት ሊከበር የነበረው የእሬቻ በዓል ያበቃው ማንም በጠበቀው መንገድ አልነበረም። በዓሉ የተፈጸመው በመንግስት ላይ በተሰነዘረ ተቃውሞ በወከትና ያንን ተከትሎ በአያሌ ሰዎች ህይወት ማለፍ እንዲሁም በብዙ ሰዎች ላይ በደረሰ የአካል ጉዳት እንደነበረ ከሀገር ውስጥ እስከ ዓለም አቀፍ ታላላቅ የመገናኛ ብዙኃን ተቋማት እስከ ዛሬም እየተነገረ ነው። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ እንደገለጹት ትናንት የደረሰው ከፍተኛ ጉዳት ሌላ መዘዝ እያመጣ እንደሆነ ያስረዳሉ። በአጭሩ በመሀል ኦሮሚያ እና በምዕራብ ኦሮሚያ የተለያዩ ከተሞች መንግስትን የሚቃወሙ አያሌ ሰልፎች ዛሬ ተካሂደዋል። አምቦ፣ ነጆ፣ መንዲ፣ ጊምቢ፣ ምዕራብ ወለጋ፣ ሰንዳፋ ላይ እናትና ልጅ ሞቶ ቀብሩ ላይ ከቀብሩ መልስ ሰዎች ሰላማዊ ሰልፍ አድርጎ ግጭት ሁሉ ተፈጥሮ እንደነበር ተነግሮናል። አዳ በርጋ፣ ሜታ ሮቢ፣ ሻሽማኔ፣ ዝዋይ ባቱ ማለት ነው፣ ቡሌ ሆራ፣ ደንቢ ዶሎ፣ ጀልዱ፣ አርሲ ነገሌ፣ አዳባ፣ ዶዶላ፣ ገደባ ሳሳ፣ እዚህ ቦታ ደግሞ ሕዝብ ተቃውሞን እያሰማ ነው። አቶ ሙላቱ ጨምረው እንደገለጹት ከአዲስ አበባ ሰሜን ምስራቅ አቅጣጫ በኪሎ ሜትር አካባቢ በምትገኘው በሰንዳፋ ከተማ የቅብራቸው ስነ ሥርዓት ዛሬ የተፈጸመው እናትና ልጅ ትናንት የእሬቻን በዓል ለመካፈል ወደ ቢሾፍቱ ወርደው የነበሩ ናቸው። የኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር አቶ ሶሬዲንቃ ዛሬ ከኩለ በኋላ በነበረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰባት ሰዓት የዜና ወጃ ላይ እንደገለጹት በኦሮሚያ የተለያዩ ዞኖች ዛሬም ትንኮሳዎች አሉ ብለዋል። አሁን ያለው ሁኔታ በአንዳንድ ዞኖች ላይ አሁንም ትንኮሳዎች አሉ። ንብረትን የማውደም፣ መኪናዎችን የማቃጠል፣ መንገድ የመዝጋት አንዳንድ የመንግስት መስሪያ ቤቶችን የማቃጠል ሁኔታ ይታያል። አንዳንድ ዞኖች ላይ በሰፊው ይታያሉ ማለት ይቻላል። መንገድ መዝጋቱ፣ የመጮ ሁኔታ፣ የመረበሽ ሁኔታ፣ የቀበሌ ቤቶችን፣ የቀበሌ መስሪያ ቤቶችን የማቃጠሉ ሁኔታ አሁንም አልፎ አልፎ ይገኛል። ይህንንም የኛ ፖሊስ አሁንም በመከላከል ላይ ነው ያለው። ህዝቡን በማነሳሳት በማደራጀት አሁንም ይህ ድርጊት እንዳይከሰትና ህዝቡም እንዲያውግስ እያደረገ ነው ያለው። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ እነዚህን ዛሬ በኦሮሚያ የተለያዩ ክፍሎች የተፈጸሙ ድርጊቶችን የሚገልጹት በዚህ መልኩ ነው። በአጠቃላይ እንደሰማን ከሆነ የህዝብ ስብ ቤቱን የሚገልጸው መንገድ በመዝጋት ስራ በማቆም ነው። በዚህ በማቆማቸው የደረሰ ጉዳት እስካሁን የተገለጸልን ነገር የለም። አምቦ ላይ የተወሰኑ መኪናዎች ተሽከርካሪዎች እንደተቃጠሉ፣ ሞተር ሳይክሎች እንደተቃጠሉ ተነግሮናል። እነዚህ መኪናዎች ወይም ሞተር ሳይክሎች ሀብትነታቸው የማን ነው? እንግዲህ አለየንም። የግለሰብ ይሁኑ የመንግስት መቃጠላቸውን ነው ኢንፎርሜሽን የደረሰን። ገና የደረሰውን ጉዳይ በመከታተል ላይ ነው። በኦሮሚያ ክልል ባለፈው አመት መጀመሪያ ውራት ላይ የተቀሰቀሰው ተቃውሞ በርከት ላሉ አመታት በቢሾፍቱ ሲከበር የቆየውን የኢሬቻ በዓልም ትናንት አደፍርሶታል። ለባሉ መደፍረስና በህይወት ላይ እንዲሁም በአካል ላይ የደረሰው ጉዳት መንግስት ተጠያቂዎች ነውጠኞች ናቸው ሲል ተቃዋሚ ኃይሎች ደግሞ መንግስትን ይከሳሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ